ትግራይ ክልል ውስጥ በተካሄደው ምርጫ ላይ የተሳተፈው ሳልሳይ ወያነ ትግራይ በምርጫው ሂደት ውስጥ እንቅፋቶች እንዳጋጠሙት አስታውቋል። ፓርቲው ባወጣው መግለጫ ምርጫው ላይ በተሳተፉ አባላቱና በቤተሰቦቻቸው ላይ ተጽዕኖ እንደደረሰባቸው ገልጿል። የክልሉን የምርጫ ኮሚሽን ምላሽ አካቶ ሙሉጌታ አጽብሃ ተከታዩን ከመቀለ ዘግቧል። በትግራይ ክልል በተካሄደው ምርጫ ከተሳተፉ አምስት ፓርቲዎች አንዱ ሳልሳይ ወያነ ትግራይ በምርጫው ጉዳይ ባወጣው መግለጫ፣ ምርጫ በትግራይ እንዲካሄድ ለትግራይ ሕዝብና መንግስት ይፋዊ ጥሪ ያቀረበ የመጀመሪያ ፓርቲ ነው ሳልሳይ ወያነ ብሏል። የትግራይ ሕዝብ በትግሉና ድሉ ያረጋገጠው የራስን እድል በራስ የመወሰን መብቱና በላዕላዊ ስልጣኑ ላይ እንደማይደራደር ለዓለም ባስመሰከረው በዚህ ምርጫ አካል መሆኔን ያኮራኛል ብሏል። ፓርቲውም የሳልሳይ ወያነ የህዝብ ግንኙነት ኃላፊ አቶ ክንፍ ሐዱሽ መግለጫው ባቀረቡበት ጊዜ የትግራይ ምርጫ በልዩ መድረክ የተካሄደ ነው በማለት ገልጸዋል። ሳንሳዊ ወያኔ ትግራይ መረፃ ትግራይ ሐፀር ሳልሳይ ወያነ ትግራይ የትግራይ ምርጫ በአጭር ጊዜ የተካሄደ የኮሮና ቫይረስ ወረርሽኝ ባለበት ሀገራዊና ቀጠናዊ ተቃራኒ ኃይሎች ጸረ የትግራይ የራስን እድል በራስ የመወሰን መብት በተሰለፉበት የተካሄደ በትግራይ ታሪክ ልዩ ምዕራፍ ያለው መሆኑ በመረዳት የገባበት መሆኑ መግለጽ ይፈልጋል። ስለሆነም ሳልሳይ ወያነ ትግራይ የ2012 የትግራይ ምርጫ ዘላቂ ብሔራዊ አርነት ለማረጋገጥ ለትግራይ ህዝብ የራስን እድል በራስ የመወሰን ትልቅ ትርጉም ሰጥቶ የተሳተፈበት በንቃት ደግሞ ቅስቀሳ ያካሄደበት ነበር ነው ያሉት። በምርጫ ሂደቱ እጥረቶችና እንቅፋቶች ነበሩ ያለው ፓርቲው የምርጫ አስፈጻሚዎች በመንግስታዊ አካል የተዋቀሩ እንደነበሩ ገልጾ የምርጫ ቅስቀሳ በይፋ ከተጠናቀቀ በኋላ ደግሞ ቤት ለቤት እየዞርክ በዚህ ነው ምልክት የምታደርገው የሚል ተጽዕኖ ይደርስ ነበር ብሏል ፓርቲው أبي نقطع تعذبتيني تعزبتين مت زي مخان. በምርጫ ጣቢያዎች የምርጫ ታዛቢዎች ለማስተናገድ ዝግጁ አለመሆን፣ ለምርጫ የሚያስፈልጉ መረጃዎችና ሰነዶች በጊዜው አለማቅረብ፣ ገዢ ፓርቲ በመገናኛ ብዙሀንና በሰነድ አስደግፎ ጥላሸት የመቀባትና የማጥላላት ስራ ፈጽሟል። ተወዳዳሪ እጩዎችና ቤተሰቦቻቸውንም ላይ የማስፈራራትና በህዝብ ደግሞ እንደ ጠላት እንዲታዩ ማሸማቀቅ፣ በድምፅ መስጠትና ቆጠራ ጊዜ ለተወካዮችና ታዛቢዎች ለማራቅ ተጽዕኖ ተደርጓል። በየአካባቢው ያሉ የምርጫ ኮሚሽን አባላት በህግና አሰራር ምርጫው ለማስፈጸም ውስንነት ነበራቸው። እነዚህ በምርጫ ሂደት የታዩና በቀጣይ የፖለቲካ ምዕራፋችን ሳልሳይ ወያነ ትግራይ የሚታገላቸው እጥርቶች እንደሆኑ ተሰምሮበታል ነው ያሉት። በቀጣይ የህዝብ ድምፅ ወደ ውጤት እንዲሻገርና ውክልና እንዲኖረው ሳልሳይ ወያነ እንደሚታገልም ገልጸዋል። ቅይጥ ተመጣጣኝ ትይዩ ተብሎ ወደ ስራ የተገባው ሰማኒያ በሀያ የምርጫ ስርዓት የህዝብ ድምፅ እንዳይባክን፣ ለተሻለ ዲሞክራሲያዊ ተሳትፎም መንግስት የማቋቋም ወንበር ያገኘ ፓርቲ በሀያ በመቶ ወንበር መሳተፍ የለበትም ብሎ ተከራክሮ እንደነበረ የገለጸው ፓርቲው በጊዜው ግን ተቀባይነት ሳይኖረው ቀርቷል ብለዋል። በአሁኑ ጊዜ ደግሞ ህግና መርህ ስለምንከተል የምርጫ ውጤቱ በወጣው አዋጅ መሰረት ብቻ እንዲፈጸም ጥሪ እናቀርባለን በማለት አስታውቋል። ፓርቲው ሰላማዊና ህጋዊ ትግሉ አጠናክሮ እንደሚቀጥል ገልጿል። በፓርቲው የተነሱ ቅሬታዎች አስመልክቶ ለክልሉ ምርጫ ኮሚሽን አመራር አባል ተባባሪ ፕሮፌሰር መረሳ ጸሐየ የምርጫ አስፈጻሚዎች የተቋቋሙት በመንግስት ነው የተባለው ሲመልሱ ምርጫው ቶሎ መካሄድ እንዳለበት ስምምነት ላይ ከተደረሰ በኋላ ከአሁን በፊት የነበሩ የብሔራዊ ምርጫ ቦርድ አስፈጻሚዎች መንግስት ተረክቧቸው ቆይቶ ምርጫው ሲጀመር ወደኛ ገብተዋል ብለዋል። በዚህም ሺ ምርጫ አስፈጻሚዎች በህጋዊ መንገድ መመረጣቸውና የማንኛውም ፓርቲ አባል አለመሆናቸው አስፈርመናቸዋል ብለው በህዝብ ይሁን በፓርቲዎች አስተያየት እንዲሰጥባቸው በምርጫ ኮሚሽኑ ዌብሳይት ስማቸው መታተሙና በአስፈጻሚዎቹም ላይ የመጣ ቅሬታ የለም ብለዋል። በፓርቲው አባላት ላይ ስለሚደርሰው መንገላታትም ካሁን በፊት ከነበሩ ምርጫዎች በተለየ መንገድ መሻሻል ያለበትና ለአጠቃላይ ምርጫ ምስሉ የማይቀይር የታዩ የተወሰኑ ችግሮች ነበሩ። እነሱም በአፋጣኝ

የምርጫ ሰነዶችና መረጃዎች በአፋጣኝ ለማድረስ እየተሰራ ነበር ያሉት ተባባሪ ፕሮፌሰር መረሳ ጸሐይም የምርጫ ቅስቀሳ በይፋ ከተጠናቀቀ በኋላ ምርጫ ቅስቀሳ ቤት ለቤት በአንዳንድ አካባቢዎች እየተካሄደ መሆኑ ቅሬታ ሰምተን፣ ገዢው ፓርቲ እንዲያቆመው ገልጸን፣ ፓርቲውም ቅሬታ የተነሳባቸው አካባቢዎች ጠይቆን ቶሎ ለመፍታት ሲንቀሳቀስ ነበር በማለት ገልጸዋል። ለአሜሪካ ድምጽ